በሰሜን ሸዋ ዞን የወጫሌ ወረዳ አስተዳዳሪን ጨምሮ አርባ ስምንት ሰዎች መገደላቸውን ኢሰመኮ አስታወቀ። በኦሮሚያ ክልል ሰሜን ሸዋ ዞን ወጫሌ ወረዳ በልዩ ስሙ ካራ ተብሎ በሚታወቅ አካባቢ የኦሮሞን ነፃነት ሰራዊት ታጣቂዎች ጥቅምት ሀያ ሁለት ቀን ሁለት ሺ አስራ ሰባት አመተ ምረት በፈጸሙት ጥቃት የወረዳውን አስተዳዳሪ እንዲሁም ደግሞ የአካባቢው ሚሊሻዎችና ፖሊሶችን ጨምሮ አርባ ስምንት ሰዎች መግደላቸውን ነው ኢሰመኮ ያስታወቀው። ፀሐይ ዳምጠው ዘገባላት። በኦሮሚያ ክልል ሰሜን ሸዋ ዞን ወጫሌ ወረዳ በልዩ ስሙ ካራ ተብሎ በምትታወቅ አካባቢ የኦሮሞ ነጻነት ሰራዊት ታጣቂዎች ጥቅምት 22 ቀን 2017 ዓ ም በፈጸሙት ጥቃት የወረዳውን አስተዳዳሪ እንደዚሁም የአካባቢ ፖሊሶችና ምልሻዎች መገደላቸውን የገለጹት ነዋሪዎችና የቤተሰብ አባላት ናቸው። የኢትዮጵያ ሰብዓዊ መብቶች ኮሚሽንም መረጃው እንደደረሰው አረጋግጠዋል። የኮሚሽኑ የጅማ ቅርንጫፍ ኃላፊ አቶ በዳ ሰለሜሳ ዛሬ ለአሜሪካ ድምጽ ተከታዩ ምላሽ ሰጥተዋል። እንግዲህ በአይነቱ ደረስ የተባለው ጥቃት መሰረት አድርጎ የደረሱ ጉዳቶች ማህበራዊ ሚዲያ ላይ ሲመላለሱ ነበረ። ያንን መረጃ መሰረት በማድረግ በአካባቢው ላይ ምን ተፈጠረ የሚለውን ለማረጋገጥ መረጃዎችን ስንሰበስብ ነበረ። በሰበሰብነው መረጃ መሰረት የወረዳውን ዋና አስተዳዳሪ ጨምሮ ሚሊሾች፣ የፖሊስን ያሉበት አካላት አርባ ስምንት ሰዎች ላይ ግድያ መፈጸሙን መረጃ ሰብስበናል። እንግዲህ አርባ ስምንቱ ሲቪሊያን ናቸው ወይስ የታጠቁ ናቸው የሚለውን ነገር በደንብ አላጣራንም። ችግሩ መፈጠሩም በደንብ አረጋግጠናል። ከአካባቢ ማህበረሰብ አርባ ስምንት ሰዎች መሞታቸውንም አረጋግጠናል። ከዛ በኋላ እንግዲህ ከማህበረሰቡ ሌሎትን ጥቆማ ትሬኒ ያነሱ እንደዚህ ማድረግ አግባብነት የለም በሚል ጥቃት በፈጸሙ ቡድኖች ደጋሚ ሲቪሊያን ታግቶ ወደ በረሃ መወሰዳቸውን ነው የሰማ ነው። እነዚህም ማናቸው ስንት ናቸው የሚለው ነገር በሂደት የምናጣራ ይሆናል ማለት ነው። አቶ በጣሳ አክሎም እየተስፋፉ የመጡ ግጭቶች የሰብአዊ መብቶች ጥሰቶችን እያስከተሉ ነው በማለት መንግሥትም ሆነ ታጣቂው ቡድን ችግሮችና አለመግባባቶችን በሰላማዊ መንገድ እንዲፈቱ ጥሪ አቅርበዋል። የተገደሉትና ከአንድ ሳምንት በፊት በዝውውር የወጫሌ ወረዳ አስተዳዳሪ ተደርጎ የነበሩት አቶ ንጉሴ ኮሩ ታናሽ ወንድም አቶ ሞሳ ኮሩ ወንድማቸው የተገደሉበትን ክስተት አስረድቷል። ጥቅምት 22 ቀን 2017 ዓ ም ጠዋት 12 ሰዓት አካባቢ ላይ ነው ጥቃቱ የደረሰባቸው። ጥቃቱ የደረሰባቸው በወረዳው ልዩ ቦታ ካራቆሬ ተብሎ የሚጠራ ቦታ ሲሆን በታጠቁ ኃይሎች ናቸው የተገደሉት። ጥቅምት 21 ቀን 2017 ዓ.ም ሌሊት ላይ በመንግስት ኃይሎችና ና በኦሮሞ ነጻነት ሰራዊት መካከል ካራ በምትባል አካባቢ ላይ ውጊያ ነበር። በዚህም ተጨማሪ የመንግስት ኃይል እንዲወሰድ ተጠይቆ ሚሊሻዎችና ፖሊሶችን ይዘው ሲሄድ ነበር የሞቱት። እኔ ከሞተ በኋላ ነው በሙከጡሪ ሆስፒታል ውስጥ የደረስኩበት። ያሳዝናል። የሶስት ልጆች አባት ነው። ኖርዌይና አፍሪካ ውስጥ እንደሚኖሩ የገለጹት የኦሮሞ ነጻነት ሰራዊት አማካሪ መሆናቸውን የተናገሩት አቶ ጅሬኛ ጉደታ ተከታዩ ምላሽ ሰጥተዋል። በአካባቢው ውጊያ ነበር። ከውጊያው በኋላ ደግሞ ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላችሁ ያሉትን ሰላማዊ ሰዎችን ለማሰቃየት በወጡት ላይ የኦሮሞ ነጻነት ሰራዊት እርምጃ እንደወሰደባቸው መረጃ አለን የወረዳ አስተዳዳሪ ይሁን ሌሎች የምለው ለይቼ አላረጋገጥኩም፣ ግን እርምጃ ተወስደዋል። በኦሮሚያ ክልል ሰሜን ሸዋ ዞን ወጫሌ ወረዳ በልዩ ስሙ ካራ ተብሎ በሚታወቅ አካባቢ የኦሮሞ ነጻነት ሰራዊት ታጣቂዎች ጥቅምት 22 ቀን 2017 ዓ.ም በፈጸሙት ጥቃት የወረዳውን አስተዳዳሪ እንደዚሁም የአካባቢውን ምልሻዎችና ፖሊሶች ጨምሮ 48 ሰዎች ስለመገደላቸው የወጣው መረጃ በተመለከተ ከሰሜን ሸዋ ዞን ከወጫሌ ወረዳና ከክልሉ ባለስልጣናት ምላሽ ለማግኘት ያደረግ ነው ተደጋጋሚ ጥረት አልተሳካም። ነገር ግን የሰሜን ሸዋ ዞን ብልጽግና ፓርቲና የአለልቱ ወረዳ አስተዳዳሪ ኮሚኒኬሽን ጽህፈት ቤት በእለቱ በፌስቡክ ገጻቸው ላይ አስተዳዳሪው በኦሮሞ ነጻነት ሰራዊት እንደተገደሉ መግለጻቸው ይታወሳል። ተገደሉ ስለተባሉት ሌሎች ሰዎች ግን ያሉት ነገር የለም። ለአሜሪካ ድምጽ ጸሐይ ዳምጠው ከአዲስ አበባ